ሀያ ስምንቱ የአውሮፓ ህብረት ሀገሮች በካውንስሉ ፕሬዚዳንት ሚስተር ዶናልድ ቱስክና በኮሚሽኑ ፕሬዚዳንት ሚስተር ዣን ክላውድ ዦንከር የተወከሉ ሲሆን የህንዱ ጠቅላይ ሚኒስትር ሚስተር ናሬንድራ ሞዲ አገራቸውን በመወከል በጉባኤው ተገኝተዋል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ወይዘሮ ፌዴሪካ ሞገሪኒና የኮሚሽኑ የንግድ ኮሚሽነር የህንድ የንግድ ሚኒስትርም በጉባኤው ተሳታፊዎች እንደነበሩ ታውቋል። የአውሮፓ ህብረትና የህንድ የጋራ ትብብር እንደ አውሮፓ አቆጣጠር 2004 ዓ ም የተጀመረ ሲሆን የአሁኑ የጋራ ጉባኤም 13ተኛው መሆኑ ታውቋል። በአሁኑ ጉባኤ በዋናነት በሁለቱ ወገኖች መካከል ስላለው ንግድና የማዋለ ንዋይ ፍሰት፣ በኃይልና በአየር ለውጥ እንዲሁም በሌሎች ዓለም አቀፍ ጉዳዮች ላይ ትኩረት ለማድረግ ታቅዶ የነበር ቢሆንም ባለፈው ሳምንት በብራስልስ የደረሰው ጥቃትና የአሸባሪዎች ስጋት ተጨማሪ ዋና የመነጋገሪያ አጀንዳ መሆኑ ታውቋል። ጠቅላይ ሚኒስትር ሞዲ ከጉባኤው በፊት በብራስልስ አሸባሪዎች ጥቃት ከፈጸሙባቸው ቦታዎች አንዱ በሆነው የሜትሮ ጣቢያ ከቤልጅየም ጠቅላይ ሚኒስትር ሚስተር ቻርለስ ሚሼል ጋር በመገኘት የአበባ ጉንጉን አስቀምጠዋል። ጠቅላይ ሚኒስትሩ ህንድ በተደጋጋሚ በአሸባሪዎች ተጠቃች በመሆኑ በቤልጂምዎች ላይ የደረሰውን የሀዘን ስሜት ሀገራቸው የምትረዳና የምትካፈለው መሆኑን በመግለጽ በጥቃቱ ሰለባ ለሆነው አንድ ህንዳዊ ጭምር የተሰማቸውን ሀዘን ገልጸዋል። ህንድና ቤልጅየም መልካም የሁለትዮሽ የንግድ ግንኙነት ያላቸው መሆኑ የሚታወቅ ሲሆን አሁን ግን በጸረ ሽብር ትግልም በጋራ ለመስራት ስምምነት መደረሱና ይህም ትልቅ ለውጥ እንደሆነ አንድ የህንድ ጋዜጠኛና ተንታኝ ሲናገሩ ስለወይንም በጸረ ሽብር ትግሉ ትብብር ትልቅ እድገት ነው። እንደሚታወቀው አይሲስ እየተጠናከረ ነው። በርካታ ቤልጂማውያንም በአይሲስ ውስጥ እየተዋጉ ነው። ስለዚህ ሁለቱ ወገኖች በጸረ ሽብር ትግልና አክራሪነትን በመዋጋት በኩል ለመተባበር መወሰናቸው ተገቢና አስፈላጊ ነው ብለዋል። ከህብረቱ ጋር በተደረገው ጉባኤም የአውሮፓ ህብረትና ህንድ በውጭ ፖሊሲና ደህንነት ላይ ያላቸውን ትብብር ለማጠናከርና አሸባሪነትን ለመዋጋት የተስማሙ መሆኑን መሪዎቹ ገልጸው በአሸባሪነትና አክራሪነት ላይ የሚደረገው ትግል ዓለም አቀፋዊ ትብብር የሚያስፈልገው መሆኑን አስታውቀዋል። የህንድና የህብረቱ የንግድና ኢንቨስትሜንት ስምምነት ድርድር እንዲቀጥል የተስማሙ መሆኑንም ገልጸዋል። እንዲሁም በዘላቂ ልማት ፕሮግራሞች ላይ ትብብራቸውን ለማጠናከርና ከዚህ አንጻርም በውሃ፣ በንጹህ ኃይል ወይም ክሊን ኤነርጂ በአየር ለውጥ አጀንዳዎች ላይ የጋራ የስምምነት መግለጫ ማውጣታቸው ታውቋል። ከዚህ በተጨማሪም በጋራ የሰዎች ዝውውርና ስደተኞች ፖሊሲ አስፈላጊነት ላይ የተስማሙ መሆኑን አስታውቀዋል። በመሪዎቹ ጉባኤ ማጠቃለያ የአውሮፓ ኢንቨስትመንት ባንክና የህንድ መንግስት ልኩኖ በተባለች ከተማ ለሚዘረጋ የሜትሮ መስመር ግንባታ የ450 ሚሊዮን ኢሮ የብድር ስምምነት ተፈርሟል። ህንድ በዓለም ላይ በፍጥነት በማደግ ላይ ካሉት አገሮች አንዷ ስትሆን ባለፈው ዓመት አጠቃላይ የኢኮኖሚ እድገቷ 75 ከመቶ የነበረ ሲሆን የአውሮፓ ህብረትም ሁለተኛው የህንድ ትልቁ የንግድ አጋር እንደሆነ ይታወቃል። ሆኖም ግን ከህብረቱ አገሮች ውስጥ በተለይ ፈረንሳይ፣ ጀርመንና ብሪታንያ ከህንድ ጋር በሚደረገው የንግድ ልውውጥ ከፍተኛ ድርሻ እንዳላቸው ነው የሚታመነው። ገበያው ንጉሴ le due cv le radio brussels